The Voice of America. በትግራይ ክልል ወጅራት ወረዳ የአዲ ቆሄይ ከተማና አካባቢዋ ነዋሪዎች ወረዳ የመሆን ጥያቄ ይመለስልን በማለት በዛሬ እለት ሰልፍ ወጡ። ነዋሪዎቹ ለሶስት ወራት ያቀረቡት ጥያቄ ስላልተመለሰ ለሁለተኛ ጊዜ ሰልፍ መውጣታቸውን ለአሜሪካ ድምፅ ገልጸዋል። ሙልጌታ ጽብሃ ዘገባ አልኮልናል። በትግራይ ክልል የወረዳ አስተዳደር መዋቅር እንደገና በማደራጀት 55 የነበሩ የክልሉ ወረዳዎችና ከተሞች ወደ 94 አድገዋል። ከእነዚህ አዳዲስ የተደራጁ ወረዳዎች አንዱ የወጀራት ወረዳ ነው። የወረዳው ማዕከል በወረዳው ምክር ቤት ባሕር ጸባ ከተማ እንድትሆን ቢወስንም የዓድ ቀይሕና አካባቢያ ነዋሪዎች ግን ሂደቱ ትክክል አይደለም በማለት ተቃውሞታል። በዛሬው ዕለት የዓድ ቀይሕ ከተማ ነዋሪዎች የወረዳ ማዕከል መሆን የሚገባን እኛ ነበርን፣ ማዕከሉ ካልተሰጠን ደግሞ አዲስ ወረዳ ሊደራጅልን ይገባል በማለት ሰልፍ መውጣታቸው የከተማው ነዋሪ አቶ ሀይለም ፍጹም ተናግረዋል። እኛ ወረዳ ይገባናል። የቀደማ ወያኔ መስራቾች ነንም እያለ ይገባናል፣ ወረዳ ይገባናል የሚል ነበረ መፈክሮቹ። ግራገሮ የቀደማ ወያኔ መስራች እያለ ሌላ ወረዳ ይጠቃ አይችልም የሚል ነበረ። መስመራችን የወያን መስመር ነው፣ ለፍትህ የታገሉ ፍትህ ማግኘት አለባቸው የሚልም ነበረ። ብዙ ነው። ፍትህ ምንም አላለም እስካሁን። ስምንት ጊዜ ወደ ክልል ሄደናል መቀሌ ማለት ነው። በጣም ብዙ ተሰቃይተናል። እኛ ወረዳ የለንም፣ መንግስት የለንም፣ ዘዋ የለንም። ይሄ ወደምንመራበት ቦታ ልቀቅ እያል ነው እኛም ሰልፍ ወጥተናል፣ እና እስካሁን ምንም ፍቺ አልከሰተንም። በአሁኑ ጊዜ አካባቢው በደቡብ ምስራቃዊ ዞን እየተዳደረ የሚገኝ ሲሆን አስተዳደራቸውም ወደ ደቡብ ትግራይ ዞን እንዲሆን ጥያቄያቸው መሆኑም ገልጸዋል። ሌላው የከተማዋ ነዋሪ አቶ ንጉሳ አብርሃ በበኩላቸውም ለሶስት ወራት የሚያክል በተወካዮቻቸውን አድርገው ያቀረቡት ጥያቄ ስላልተመለሰ ለሁለተኛ ጊዜ ሰልፍ መውጣታቸውን ተናግረዋል። ማለት ነው። እዙን የጠየቀው ማለት ነው። እንደገና ደግሞ ዘዋ አይቀየርልን ደቡብ ምብራቅ ትግራይ መፍትሄ ስላላገኘንበት ወደ ደቡብ ትግራይ ነው የምንተዳደረው ነው የሚል ነው ጥያቄው። ሶስት ወር ምናምን ያለን የጠየቅ ነው እና እስካሁን ምንም መልስ ስላላገኘን ስለማው ሰልፍ ወተና ማለት ነው። ለሁለተኛ ጊዜ ነው። ከዚህ በፊት ምንም አይነት ረብሻ ምናምን አልነበረውም። ሰላም በሆነ ነው ያለፈው። የዛሮ ደግሞ ከአራት ሰዓት እስከ አምስት ሰዓት ያህል መንገድ ተዘግቶ ነበር በህዝብ ማለት ነው። ከዛ ሰላም በሆነ ከዛ ተለያይተን አሁን ተ የሚያቀርቡት ጥያቄ እስኪመለስ ጥያቄያቸውን እንደሚቀጥሉ አቶ ንጉስ አስታውቀዋል። በአሁኑ በክልሉ ኮሮና በተስፋፋበት ጊዜ ለምን ሰልፍ ወጣችሁ የሚል ጥያቄ ለአቶ ንጉስ አቅርቤ አለሁ። ኮሮና በጣም መጥፎ ህመም ነው እና ከዛ በላይ ነው ከኮሮና በላይ ስለሆነብን ነው የወጣ ነው። ከወረዳው ይሁን ከዞኑ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በክልሉ ምክር ቤት ቀርቦ በክልሉ ወረዳዎች እንደ አዲስ እንዲደራጁ በተደረገው ስራ ህዝብ በቅርብ አገልግሎት እንዲያገኝ ማገዙ ገልጸው ነበር። እንዲሁም የወረዳ ማዕከል መሆን አለብን በማለት አንዳንድ ቀበሌዎች እያደረጉት ያሉት እንቅስቃሴ ተቀባይነት የለውም። የወረዳ ማዕከል በወረዳው ምክር ቤት እንጂ በማንም አካል አይወሰንም ሲሉ ገልጸው ነበር። መንገድ በመዝጋት ይሆን ሌሎች አካሄድ በመጠቀም የሚደረገው ስራ ትክክል አይደለም፣ በማለት ምክትል ርዕሰ መስተዳድሩ ተችተው ነበር። ለአሜሪካ ድምፅ ሙልጌታ ጽቡሃም ማለም።